ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። እንደምን አላችሁ የተወደዳችሁ የአድቬንቲስት ዓለም አቀፍ ሬዲዮ አድማጮች፣ ይህ ተስፋን ይዞ ወደ እናንተ የሚደርሰው ዓለም አቀፍ የአድቬንቲስት ሬዲዮ ነው። ዛሬም እንደተለመደው የዕለቱን የመጽሐፍ ቅዱስ ጥናትና የዕለቱም ልዩ ዝግጅት ይዘን ወደ እናንተ ደርሰናል። በሚኖረን ጊዜ እጅግ እንደምትባረኩ በማመን ወደ ዝግጅታችን እናመራለን። ዛሬ ይህንን የመጽሐፍ ቅዱስ ጥናታችን የመጨረሻውን ክፍል ክፍል 13ን ይዘን ወደ እናንተ ቀርበናል። እንድትከታተሉን ከወዲሁ በአክብሮት እንጋብዛለን። ሁላችሁም እንደምንሰነበታችሁ እግዚአብሔር እናመሰግናለን። በቅድሚያ ይህንን መጽሐፍ ለሶስት ወር ስናጠና አብረን ቆይተናል። ተስፋ አደርጋለሁ ብዙ እውቀት ደግሞም ምናልባት ያላስተዋልናቸው ብዙ ነገሮችን እንደቀሰምን። ለዚህ ሁሉ በረከት እግዚአብሔር እናመሰግናለን። እናንተም ደግሞ አብራችሁን ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። የዛሬውን ትምህርታችን የምንጀምረው ጸሎት በማድረግ ነው። ጸሎቱን ደግሞ መጀመሪያ መግቢያውን ጸሎት የሚያደርግልን ወንድም ስንታየ ይሆናል። እሱ ጸሎት ካደረገልን በኋላ ወደ ዕለቱ ውይይታችን እንገባለን። ወደ ጸሎቱ እንዳለን አብረን እንጸልይ። ምስጋና የሚገባህ ቅዱስ የሰማያት አባት እግዚአብሔር ሆይ ስለዚህ ሰዓት በኢየሱስ ክርስቶስ ስም ግን እናመሰግናለን። ጸጋና ምዕረት በስቶልን ጌታ ሆይ በአንተ ተጠብቀን በዚህ ስፍራ ደግሞ በዚህ ጊዜ በፊት ሆነን ቃልን እንድንሰማ ጌታ ሆይ ካንተ እንድንማር ተስፋ እንድናደርግ እንድንጸና ጌታ ሆይ ወደ አንተ የሚያስጠጋውን ቃልን ልትልክልን ስላዘጋጀህን በዚህ ሰዓት ጌታ ሆይ እንድንደርስ ስለረዳህን በኢየሱስ ስም ክብር ለአንተ ይሁን። በዚህ ያለን እኛለን ጌታ ሆይ በተለያየ ስፍራ ሁነው ይህንን መሰናዶ የሚከታተሉ አድማጮች፣ ተመልካቾች ባሉበት ሁሉ ጌታ ሆይ ጸጋህ ይበዛላቸው ዘንድ ደግሞ እንጸልያለን። እዚህ ስፍራ የምንወያየው ነገር ሁሉ በመንፈስ የተመራ ጌታ ወደ ጽዮን በምናደርገው ጉዞ አጋዥ የሚሆንን ጉልበት የሚሆንን የሚያበረታን እንደገና ጌታዊ የሚያጸናን አንተን በመጠበቅ ውስጥ ስናልፍ ሳለ ጌታዊ ልንይዛቸው የሚገቡ ነገሮችን ሁሉ ይዘን መጽናት የሚያስችል እንድታደርግልን ፈቃድ ይሁን። ይህንን ቃል የሚሰሙ ሁሉ ጆሮዎች የተባረኩ የሆኑ ዘንድ አንተ እርዳ። ሀገራችንን ሰላም አድርግልን፣ አትለይን። በኢየሱስ ስም አሜን። አሜን። ወንድም ስንታየው እግዚአብሔር ያክብርልኝ። አመሰግናለሁ። ተመልካቾቻችን፣ ዛሬ በዚህ አብረውኝ የመጽሐፍ ቅዱስ ውይይት የሚያደርጉ ፈቃደኛ የሆኑ ወንድሞች አሉ። በቅድሚያ ሁላችሁንም አመሰግናለሁ። በቀኝ በኩል አቤነዘር ወርቆ ይገኛል። እንደዚሁም ከፊት ለፊቴ ወንድም ቴዎድሮስ አበበ አብሮኛለሁ፣ አብሮናለሁ። እንደዚሁም ደግሞ የሁልጊዜ አገልጋያችን፣ ለነገሩ ሁሉም አገልጋዮች ናቸው፣ ስንታየው እዚሁ በዛሬ ውይይታችን ይሳተፋል። ምናልባት የስራ ዘርፋቸውን ለማታውቁ ከቀኝ የሚገኘው ቤነዘር ወርቁ በዚህ በሆብ ቻናል በኤዲተርነት የሚያገለግል ወንድም ነው። ደግሞም እንዲሁ ቴዎድሮስ የአማርኛውን ክፍል የሬዲዮ ፕሮግራም አዘጋጅ ነው። ወንድም ስንታየው ደግሞ የሆብ ቻናል ኢትዮጵያን ለብዙ ጊዜ ሲመራ የነበረ ወንድም ነው። ዛሬ ደግሞ በኢትዮጵያ ወይም በምስራቅ ኢትዮጵያ ዩኒየን ሚሽን የግንኙነት ዘርፍ ኃላፊ ሆኖ እዚያ ያገለግላል እንደዚሁም ይህንን የሚዲያውን ዘርፍም ደግሞ በበላይነት የሚመራ ወንድም ነው። ስለ ፈቃደኝነታችሁ ከልብ አመሰግናለሁ። እግዚአብሔር ይባርክልኝ። የዛሬውን ትምህርታችን የምንጀምረው አንዳንድ ጥያቄዎችን እያነሳን ነው። እንደዚሁም ደግሞ የምንማረው ቅድም ለማሳየት እንደሞከርኩት ይህን መጽሐፋችን ነው የሚሆነው፣ መጽሐፈ መዝሙርን ይሆናል ማለት ነው። ይህን መጽሐፍ ዛሬ የመጨረሻውን ክፍል ዘን እንቀርባለን እና ከዚሁ ከመጽሐፍ ከመዝሙር መጽሐፍ ውስጥ የተወሰኑ ቁጥሮችን እያነበብን እሱን አብረን እንቃኛለን። የመጀመሪያው ጥያቄ ለወንድም ቴዎድሮስ ትሰጥና እንደዚሁም የተጠቀሱ ጥቅሶች ያሉ ተወሰኑትን ቅድሚያ ታንብልናለህ። ከዛ ቀጥሎ ደግሞ ይህን የሚከተለውን ጥያቄ አንተ እንደተረዳኸው እግዚአብሔር እንደሰጠህ ማስተዋል ታስረዳኝና ትገልጽልንና እንደዚህ ደግሞ ሌሎች ይጨምሩበታል። ጌታን መጠበቅ ይላል ርዕሳችን። በነገራችን ላይ አስራ ሦስተኛው ትምህርት ጌታን መጠበቅ የሚል ጠንከር ያለ ርዕስ አለውና እንዲህ ዝም ብለን እንደቀላል ምን አይደለም ከመጠበቅ ጋር የተያያዘ ነው የዛሬ ትምህርታችን የምንጠብቀው ማንን ነው እንዴት ነው የምንጠብቀው የሚለውን ክፍል ነው የምናየው እና ጌታን መጠበቅ ከሌሎች ጉዳዮች መጠበቅ ጋር የማይነጻጸረው በምን ምክንያት ነው ለምንድን ነው ማንጸር ያልተቻለው የሚል ጥያቄ አለኝ የጥበቃ ቦታችን ሁኔታችን እንዴት ሊገለጽ ይገባል ምን መሆን አለበት ወንድም ቴዎድሮስ በጣም ጥሩና ደስ የሚል ርዕስ ነው፣ ጌታን መጠበቅ የሚለው እና ጌታን መጠበቅ ከሌሎች መጠበቆች ጋራ በመሰረቱ እንደውም ልናነጻጽረውም አንችልም። ንጽጽርነት ላይ እንኳን እዛ ላይ ልናስቀምጠው እንኳን አንችልም። ምክንያቱም በጣም የተለየ ነገር አለው ጌታን መጠበቅ። እጅግ በጣም ብዙ የተለዩ ነገሮች አሉት። ከሁሉም የበለጠው መጽሐፍ ቅዱስ ጌታን መጠበቅን በሚመለከት እንድንጠባበቀው ጥሪ ያደረገልናል። እሱ ራሱ እንድንጠባበቀው ጥሪ ያደረገልናል። በመዝሙረ ዳዊት ምዕራፍ 27 ቁጥር 14 ላይ ያለውን ጥቅስ አንብቤ እጀምራለሁኝ። እንደዚህ ይላል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና፣ እግዚአብሔርን ተስፋ አድርግ ይላል እና በጣም በቃ ይሄ ተስፋችንን የሚያለመልም ነው። እና እሱን በመጠበቅ ረገድ በቃ ተስፋ አድርገው ለምን ስለም አይቀር አይቀርም። እግዚአብሔርን መጠበቅ ከንቱ ሆኖ የሚቀር ነገር አይደለም፣ ወይም በመጠበቅ ውስጥ ሳናገኘው የሚቀር አይደለም። ብዙ ነገሮችን እንጠብቃለን። አንዳንድ ጊዜ የምንጠብቀው ነገር ራሱ ላይመጣ ይችላል። ሌላ ጊዜ ደግሞ ከጠበቅነውና ካገኘነውም በኋላ እንኳን ለጊዜው ነው እና ለጊዜው እንዳገኘነው ደስ ይለናል። ከዛ በኋላ አሰልችና ኃላፊ ነው ግን ጌታን መጠበቅ ዘላቂ ነው እና ጠብቀን በማግኘታችን ምክንያት የሚሆነው ነገር ዘላቂና ዘላለማዊ በመሆኑ ምክንያት ይሄ ተስፋ ከሁሉም በላይ እጅግ በጣም የሚያበረታታ ተስፋ ሆኖ እናገኘዋለን። እዚ ጋ የተጠቀሱ ጥቅሶች እነዚህን ነገሮች የበለጠ የሚያሰፉ ስለሆኑ ጥቅሶቹን ብመለከታቸው ደስ ይለኛል። ለምሳሌ መዝሙር ሰላሳ ዘጠኝ ላይ ሄደን ስንመለከት ቁጥር ሰባት እንደዚህ ይላል፣ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ትግስቴም ከአንተ ዘንድ ነው ይላል። ቁጥር ሰባት ላይ በጣም የሚገርም አባባል ነው። እና መዝሙር ሰላሳ ሰባት አይደል መዝሙር ሰላሳ ዘጠኝ ነው ያነበርኩት። መዝሙር ሰላሳ ዘጠኝ ቁጥር ሰባት ነው ያነበርኩት። እና ጌታን ስንጠብቅ እዚህ ጋር የሚነግረን ነገር ምንድነው? ተስፋችን ስለሆነ ነው የምንጠብቀው። ሌላ ተስፋ ስለሌለን ነው የምንጠብቀው አንዳንድ ሰዎች እኮ የሚጠብቁት ነገር አማራጭ ሰጠው ሊጠብቁ ይችላሉ። እና ይሄ ግን አማራጭ የለውም። ተስፋዬ አንተ አይደለም ወይ እና አንተን ነው የምጠብቀው። ስለዚህ ተስፋ ያለውን ነገር ስንጠብቅ ትዕግስትም ይኖረናል። ረጅም ትዕግስት ይኖረናል። ምክንያቱም በቃ ካለሱ ተስፋ የለውም። አሁን እዚህ ጋር ባለመዝሙሩ ተስፋዬ አምላኬ ነው ይላል። እና እግዚአብሔር አይደለምን ትዕግስቴም ካንተ ዘንድ አይደለምን? እስከ መጨረሻ አሟጦ ይጠብቃል። ወደኋላ አይደም ከመጠበቅ ወደኋላ አይዘናጋም ማለት እንችላለን። ሌሎችም ጥቅሶች አሉ፣ በጣም ይሄንን ጉዳይ የሚያብራሩ ወደ መዝሙረ ዳዊት 37 ደግሞ በምንሄድበት ጊዜ መዝሙረ ዳዊት ምዕራፍ 37 ላይ ሄደን ቁጥር ሰባትን ስንመለከት ለእግዚአብሔር ተገዛ ተስፋም አድርገው መንገዱ በቀናችለትና ጥመትን በሚያደርግ ሰው አትቅና። እና እግዚአብሔርን በምንጠብቅበት ጊዜ የባህሪም የመጠበቅ ባህሪያችንም እንዴት መቀረጽ እንዳለበት ባለመዝሙሩ ጨምሮ ይነግረናል። ዝግጅታችን አጠባበቃችን፣ ምን አይነት እንደሆነ። የሚገርመው ነገር ብዙ ሰዎች አንድን ነገር ታርጌት ያደርገው ይጠብቃሉ ከዛ በኋላ ሌሎች ጠማማ በጠማማ መንገድ ሄደው በአቋራጭ መንገድ ሄደው አንዳንድ ነገር ሲያገኙ እኔም ይህኛውን ከምጠብቅ ይልቅ ይህንን በአቋራጭ ጊዜያዊውን ነገር ባደርግስ የሚል ተስፋ መቁረጥ ይኖርባቸዋል እና እግዚአብሔርን መጠበቅ ዘለቄታዊ የሆነ እረፍትና ሰላም የሚሰጥ ስለሆነ መንገድህ ላይ የገባ ከሚያሰናክልህና ይህንን ጥበቃህን ከሚያስተጓጉለው የክፉ ሰዎች ድርጊትና ጠማማ መንገድ አትሳብኮ ማለቱ ነው። ወደዛ እኮ አትጎተት ማለት ነው። ከዚህ ከዋናው ጥበቃ የሚያዘናጉትን ነገሮች ሁሉ አይንህ ወደዛ አይሂድ ሁል ጊዜ ተስፋህን በመጠበቅ ራስህን ዲስፕሊን አድርገህ ወይም ስርዓት አሲይዘህ ጥበቃህን ቀጥል ማለት ነው። እና ይሄ እጅግ በጣም ጥበቃችንን የሚያጠነክርና የበለጠ ጥበቃችንን እንድናበረታ የሚያደርገን ነው። ከሁሉም በላይ ብዙ ሰዎች የሚያውቁትና እኔም ሳነበው ልቤን በጣም ደስም የሚያሰኘኝና የሚያረካኝ ጥቅስ መዝሙረ ዳዊት ምዕራፍ አርባ ቁጥር አንድ ላይ ነው። እና ብዙዎች ይህንን ጥቅስ ያውቁታል። ምን ይላል ቆይቼ? እግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል። ዋው እና እግዚአብሔር ላይ ጥበቃ በማድረግ በመቆየት እሱን በመጠበቅ ጊዜን በመውሰድ የመጨረሻው ውጤት እጅግ በጣም የሚያስደስት ነው። ምክንያቱም እሱ ዘንበላ ለልኝ ይላል። ባለመስሙር እሱ ዘንበላ ለልኝ። ስለዚህ ይሄ ትልቅ የሚያበረታታ ተስፋ ነው እና የእግዚአብሔር ጥበቃ ጠብቀ ጠብቀ ከንቱ የሚትቀርበት ጠብቀ ጠብቀ በቃ አመድ የምታፍስበት ወይም ከንቱ ሆኖ የሚቀር ሳይሆን ፋይናሊ ውጤቱ እጅግ በጣም ደስ የሚያሰኝ ነውና እነዚህን የባለመዝሙሩ ማበረታቻዎች ይዘን ጌታን በምንጠብቅበት ጊዜ እና ራሳችንን እያዘጋጀን ራሳችንን ከክፉ መንገድ፣ ከክፉ ምሳሌዎች ሁሉ ጠብቀን ራሳችንን እየቀረጽን እና እያስተካከልን እሱም በምንጠብቅበት ጊዜ በመጨረሻ ዘንበል እንደሚልልን እና ነፍሳችንን እንደሚያረቃ ቃሉ ይነግረናል እና ይሄ በጣም ደስ የሚያሰኝና የሚያበረታታ ነው። አመሰግናለሁ፣ ወንድም ቴዎድሮስ፣ እግዚአብሔር ባርክ፣ በጥሩ ሁኔታ ስለገለጽክልን። ምናልባት ወደ ሌላው ርዕስ እንድሄድ ነው ምፈልገው። በዚህ አጋጣሚ አንድ ጠቅሰ ነበር። እሱን እንደው አድማጮችም ለእኛም ጥሩ ነገር ያቀረብከዋል እና መነጻጸር የለበትም ያልከው ነገር ሁለቱ ነገሮች ሁለት እኩል የሆኑ ነገሮች፣ አሁን እነዚህ ብርጭቆች እኩል ስለሆን ሁለቱን ማወዳደር እንችላለን። ማነጻጸር የምንለው ግን የተለያዩ ነገሮች ናቸው። አንድ ችሎታው ጎበዝ የሆነ የዘጠነኛ ክፍል ተማሪ እና አንድ ችሎታው ጎበዝ የሆነ የአምስተኛ ክፍል ተማሪ እነዚህን ማነጻጸር ልንል እንችላለን። የእግዚአብሔርና ሌላው መጠበቅ ግን ከእነዚህም የባሰ ነው። የምናቀራርበው እንዳልሆነ ጥሩ አድርገህ ስለገለጽከው ከልብ አመሰግናል ምናልባት ተጨማሪ ካላችሁ ትቀጥላላችሁ። ስንታዬ ኖር ይሆን ምናል ቴዲ በደንብ አድርጎ አስቀምጦታል። እንዳልከው ይሄ መዝሙረ መጽሐፍ ማጥናት ከጀመረ ጊዜ ጀምሮ ብዙ ነገሮች ተነስተዋል እና በማጠቃለያ ይሄ ሀሳብ በመነሳት ነው ይደስ ብሎኛል። መደምደሚያው ያ ነው ብዙ የተስፋ ቃሎችን ስናነሳ ነበረ፣ የተገቡ ቃላቶችን ብዙ አሁን የምናነሳቸው ነገሮች አሉ። መጨረሻ ላይ ግን ዋናው ጌታን መጠበቅ ነው። እንዴት ነው መጠበቅ? ምንድን ነው ልዩ የሚያደርገው? የማይነጻጸረው ያልከው ነገር ላይ ቴዲ በደንብ አድርጎ አስቀምጦታል። ግን አንደኛ ከሚጠበቀው ነገር አንጻር፣ ከምጠብቀው ነገር አንጻር ልዩ ያደርገዋል፣ ወይም ደግሞ ልታነጻጽረውም አትችልም ቴዲ እንዳስቀመጠው ማለት ነው። በመጠበቅ ሂደት ውስጥ ደግሞ ያለውን ነገር ስትመለከት አሁን መጽሐፍ ቅዱስ ላይ ያሉ ታሪኮችን ብታነሳ የእነ አብርሃምን ታሪክ ማንሳት ይቻላል። አሁን እነ አብርሃም እግዚአብሔርን ሲጠብቁ ነበረ። በተስፋ የጠበቁበት ሁኔታ እና የመጣው ነገር ስትመለከት አልቀረም። አንደኛ፣ ሁለተኛ አመጣጡ የመጣው ነገር ደግሞ አመርቂ ነበር። ለሰው ዓይን ሀያ አምስት ዓመት ሙሉ ጠብቀው ልጅ እንዳውም አልመጣም። የመጣው ሁሉ አጠራጥሮ የሚመጣበት ጊዜ ሁሉ አጠራጥሮ ነበር። ግን የመጣው ግን ምን ሆነ? አመርቂ ነበር። እና እግዚአብሔርን መጠበቅ በቃ ከሌላው ጋር ማታነጻጽረ ያ ነው መምጣቱ አይቀርም። እንደገና ከመጣ በኋላ ደግሞ ልዩ ያደርገዋል። የመጣው ነገር ራሱ ልዩ አመርቂ የሚሞላ እንትን ጉንጭ የሚሞላ ለትረስ ይችላል። አሁን ቴዲ ቅድም እንዳለው ብዙ የምጠብቃቸው ነገሮች አሉ። ግን ጠብቃቸው መጣ ወይ ደስታዬ ነው እንዴ ያለኛል። ይሄን ሰሞን አንድ ሰው በጣም ብዙ ጊዜ ጠብቀ የነበረ ነገር ሲጠብቀው የነበረ ነገር ሆነለት ሆነለትና እንዴት ነው ስለው ውይ ደስታ እኮ ስንታየው ለካ እንዲህ ትንሽ ነው። እንደዛ ነው እና ይህ እግዚአብሔር የምንጠብቅበት ነገር ግን የሚያመረቃ ነው እና ምንድነው ውስጥህን ዳሶ የሚሄድ ነገር ነው እና ያ ነው ሌላው ልዩም የሚያደርገው ነገር ደግሞ ዘላቂ የሆነ እምነት ብላ የተናገርከው ነገር አለ እና እሱን የሚጠይቅ ነገር ዘላቂ የሆነ እምነትን ይጠይቃል። በንጽሕና በለው በራስን ገርቶ ሙሉ ለሙሉ በመሰጠት የሚጠይቅ ስለሆነ ያ ያ ሁሉ ልዩ ያደርገዋል የሚለውን ሀሳብ ለመጨመር ነው። አመሰግናለሁ። ወደ እንተ ልምጣና እዚያው አጠቃላይ ወደ አንተ ልመጣ ስለሆነ ከጊዜ ጋር ለመሄድ ነው። አመሰግናለሁ። አንድ ምድራዊ ደስታን ጥሩ አድርጎ የገለጽ አንድ ሽማግሌ እንደዚህ ብለው ነበረ እና ደስታ ፍላቂያ ናት አሉ ይባላል። ፍላቂያ ማለት ልጭ የሚለው ዝናብ ሲመጣ ነው እና ምድራዊ ደስታ እንደዚያ ነው። በሆነ ነገር ጠብቀኸው ከሆነ ወዲያው እንትን ይሆንብሃል ደስታው ወዲያው የሚያልፍ ነው ሰማያዊ መጠበቅ እና የሰማያዊ ደስታ ግን ነው በጣም ጥሩ ነው አንተ አያይዘህ የምትመልስልኝ አብኔዘር የአንተን ጥያቄ ደግሞ መዝሙር 131 ታነብልኝ እና እግዚአብሔር የሚኖረን የመንፈሳ ህይወትን ልምምድ በህይወታችን ላይ ምን እንዲታይ ያደርገዋል ይላል ልምምዳችን ላይ በሚመለከት ይሄ መዝሙር እና እንደው ለእኛ ምን ሊያስተምረን ይሄ የቀረበ ይመስልሃል ላይ ጨምረህ ይህን በሚመለከት ደግሞ እስኪ አንተን እይታገረ እሺ። እግዚአብሔር የተመሰገነ ይሁን ሲባል እንደነበረው በዚህ ሩብ ዓመት ለልብም የሆኑ የሕይወት ዕውቀት የሆኑ ነገሮችን ስናገኝ ነበር እና እግዚአብሔር እናመሰግናለን እና ወንድሞቼ ያሉት ላይ የተወሰነ ሀሳብ ለመጨመር ነው እና ይሄ ከመጠበቅ ጋር የተያዘው ሲባል እንደነበረው አንዳንድ ጊዜ እግዚአብሔር በመጠበቁ ሰውን ይሰራል፣ ባህሪን ይቀርጻል፣ ይገነባል። ቅድም ስንቴ ሲል እንደነበረው አብርሃም እኮ ልጁን እስኪያገኝ ድረስ እየተሞረድ ነው ባህሪው እምነቱ ስል እንዲሆን እግዚአብሔር እየሰራው ነበር። ዮሴፍ ህልም ተሰጥቶታል እኮ ትልቅ ትሆናለህ፣ እናትና አባት ሳይቀር ይሰግዱልሃል። እዛ ከመድረሱ ግን በፊት ታሽቷል፣ በግብፅ ምድር፣ በጶጢፋር ቤት፣ በእስር ቤት እና አንዳንዴ እግዚአብሔር ለሚያደርሰን ነገር መጀመሪያ ይሰራናል። በመጠበቅ ውስጥ ባህር ይሞረዳል፣ ባህር ይቀረጻል። እና አንዳንድ ጊዜ ያንን ግን እንድናስቀር በመጠበቅ ውስጥ ያለውን ተስፋ ትተን በአቋራጭ እንድንሄድ ሰይጣን የሚፈትንባቸው ጊዜዎች አሉ። ለዚህ አጭር ጥሩ ምሳሌ ጠቅሼ ማለፍ የምፈልገው ሳኦልን ነው። አንደኛ ሳሙኤል ምዕራፍ 13 ቁጥር 11 ላይ ዋናው ሀሳቡ ሳሙኤል ጠብቀኝ ብሎት ነበረ። ጠብቅ እኔ መጥቼ መስዋዕት አቀርባለሁ ብሎት ነበር እና ራሱ አቀረበው ይላል። በቃ አልጠበቀውም ሳሙኤልን። ከዛ በኋላ ለመጠበቁ ለመተው ሶስት ምክንያትን ያቀረበው ሳኦል አንደኛው፣ ሰራዊቱ ተበተነብኛል። በጣም ስለቆየ ሰራዊቱ ተበተነብኝ። ሁለተኛ ደግሞ አንተም ደግሞ በቀጠርከው ጊዜ አልመጣ። ሶስተኛ ደግሞ ፍልስጤማ ነው ወደ ማክማስ እየተከማችው ነው፣ ተቃርበውብኛል። እነዚህ ሶስቱ ናቸው ሰው ልጅ ከመጠበቅ የሚያስቀሩት። የመጀመሪያው ተበትነውብኛል የሚለው የሰዎች ግፊት ነው። የሰው ግፊት እንዳጠብቅ ያደርጋል። አንተ ቆመህ ቀረህ እኮ እንደዚህ ሆነ እኮ እንደዚህ ያለፈህ እኮ። የሰራዊቶቼ ተበተኑብኝ ያለው ምክንያት ይሄ የሰው ግፊት አካባቢ ያለው ግፊት እግዚአብሔርን ከመጠበቅ አይነ እንድታነሳ ሊያደርግህ ይችላል። ሁለተኛ ደግሞ በቀጠሮ አልመጣህም ይላል እና የጊዜ ርዝማኔ ነው። አንዳንዴ እንዳንጠብቅ የሚያደርግህ እንዲህ አምስት ዓመት እንዲህን ሁሉ መጠብቅ እንዴት በቃ ከዛ የጊዜ ርዝማኔ ውልህን ይፈተዋል፣ ትጥቅህን ይፈተዋል። ሶስተኛው ደግሞ ያው ፍልስጤማያኖች ቀረቡብኝ እንዳለ የጠላት ማስፈራሪያ አሁ፣ እንዲህ ልትሆን ነው፣ እንዲህ ልታጣ ነው፣ ይህን ካላረክ እያለ ወደ አእምሮ የሚያመጣቸው ውጊያዎችና ና ፍትጊያዎች ከመጠበቅ ያወጣል። ነገር ግን በእነዚህ ሁሉ ጸንተው እናንተ እንዳላቸው መጠበቅ ግን በኋላ የሚያመጣ ውጤት ያለ አይደለ? ሰይጣንንም ዝም ፈተናዎቻችንም ዝም የሚያደርግ ነው። ለዚህ ጥሩ ምሳሌ የሚሆነን አብርሃም ነው። እግዚአብሔርን ሲጠብቅበት የነበረው ነገር ማለት ነው። አንደኛ ዘፍጥረት ምዕራፍ አስራ አምስት ላይ እመጣለሁ ብሎ ጠብቅ ባለው ጊዜ በመሰዊያው ስር እግዚአብሔር ቀኑ ሙሉ መጣ፣ ጠበቀው፣ አልመጣም። የሰዋውን ለሁለት የከፈለው መሃል አልፋለሁ ብሎ ቢጠብቀው አልመጣም፣ ቢጠብቀው አልመጣም፣ መሸ። አሞራ እንደውም እየመጣ ስጋውን ሊበላበት ጀመር ይላል። ግን አብርሃም እግዚአብሔር ይመጣል ብሎ ቢደክመውም ከመሰዊያው ስር ተኛ ይላል እና ስትጠብቁ ሊደክማችሁ ይችላል ተመልካቾች ወይም በዚህ መሀል ያለን ግን ሊደክመንም ከሱ ስር እንተኛ ከሱ ስር አንራቅ ዋናው ነገር የሰይጣን ግብ እኛን ከሱ ማራቅ ስለሆነ ከሱ አንራቅ እንትጋ የሚለውን ለመጨመር ፈልጌ ነው አጠራርጌ ጋሽምረት ጋሽምረትም ያነሳውን ሀሳብ ላይ ጨምሬ ሀሳቤን አጠቃልላለሁ መዝሙር ምራፍ መቶ ሰላሳ አንድ ላይ ያው አጭር ሶስት ቁጥር ያላት ክፍል ናት እና በዛ ቦታ ላይ የሚለውን አንብበው አቤቱ ልቤ አይታበይብኝ፣ ዓይኖቼን ከፍ ከፍ አይበሉብኝ፣ ከትልልቆች ጋር ከእኔም ይበልጥ ከሚከበሩ ጋር አልሄድኩም። ነፍሴን አሳረፏት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት፣ ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት እያለ ይቀጥላል። እና እዚህ ጋር እንግዲህ መንፈሳዊ ህይወት ልምምዱን ነው ዳዊት እያስቀመጠ ያለው እና መጀመሪያው ቁጥር ላይ የምናየው ስለ ትህትና ነው ስለ ትህትና ነው። እና የመጀመሪያው የመንፈሳዊ ህይወት ልምምድ ትህትና ነው፣ ትሁት መሆን ነው። እግዚአብሔር ሰውን መጀመሪያ የሚፈልገው ትሁት ማድረግ ነው። የእግዚአብሔር መንግሥት በትሑቶች የተመሰረተ ስለሆነ ማለት ነው። ይህን መዝሙር ሲዘምር ዳዊት ምዕራፍ መቶ ሰላሳ አንድን የተቀባበት ጊዜ ነው። ሳሙኤል መቶ ከቀባው በኋላ አንተ ንጉሥ ትሆናለህ እግዚአብሔር አይኑን አንተ ላይ ጥሏል ከሰባት ታላላቅ ወንድሞች በላይ አክብረሃል፣ በአይኑ ከብድሃል ባለው ጊዜ ካለው በኋላ የተዘመረ ነው። ግን አሁንም ያ መወደሱ መሞገሱ ዳዊትን ከፍ አያደርገውም። ልቡን ይበልጥ ዝቅ ትሁት እንዲሆን ነው ያደረገው። እና የዳዊት የስኬት ምንጭ ትህትና ነው ልንለው እንችላለን። ጌታም እንደ ልቤ የተባለው ከዚህ ትህትና የተነሳ ነው በመጽሐፍ ቅዱሳችን ላይ ደጋግሞ ስለዚህ ይሄ አይንን ከፍ ስላለማድረግ ልብን ስላለማስታበር ብዙ ምሳሌዎች ይሰጠናል። የመጀመሪያው ለጠቅሰው የምፈልገው ሉቃስ ምዕራፍ 17 ቁጥር 10 ላይ ያለውን ነው እና ሉቃስ 17 10 ላይ ምን ይላል? የታዘዛችሁትን ባደረጋችሁ ጊዜ እንዲህ በሉ ይላል፣ እኛ ከቁጥር ማንገባ አገልጋዮች ነን፣ ባህሪያዎች ነን፣ ልናደርገው የሚገባንን ፈጽመናል በሉ ይላል። የሆነ አንድ ነገር ስታደርጉ ሰዎች እንትን ሊሏችሁ ሲሉ ማንረባ ጭንጋፉ ባሪያዎች እኮ ነን እኛ፣ ባሪያዎች እኮ ነን በሉ፣ ትሑቱን ይላል። እዛው ሉቃስ ላይም እንደገና ወደ ሰርግ ቤት ስትሄድ እንኳን የከበረውን ወንበር አትምረጥ ይላል። ከአንተ የበለጠ መጥቶ የቤቱ ባለቤት ተነስ ሊልህ ይችላል። ሁሌ ዝቅ ያለውን ምረጥ፣ ትሑቱን ይላል። እና ፊልጵስዩስም ላይ በትህትና ከእናንተ እንደሚሻል ሌላውን ቁጠር ይላል ሁልጊዜ እና ዳዊትም በዚህ ቦታ በተለይ በቁጥር አንድ ላይ ይሄንን ትህትና ደጋግሞ ሲጠቅሰው እንመለከታለን። ከዚያ የመጀመሪያው ይሄ ነው። ሁለተኛው ቁጥር ሁለት ላይ ከዚያ የሚመጣው ምንድን ነው? አንድ ሰው ትህትናን ከተለማመደ በኋላ ወደ መንፈሳዊ ብስለት እንደሚያድግ ያሳየናል። እሱ ምንድን ነው? የእናት ጡት መጣል ይላልና አንድ ልጅ የእናቱን ጡት ጣለ ማለት እንግዲህ አንድ ስቴፕ በፊት ከሷ ጋር ተያይዞ ነበር። አሁን ራስን ወደ መቻል ደረጃ ሄዷል ማለት ነው። ሰንበት ትምህርታችንም ከዕብራውያን ምዕራፍ አምስቱ ሀሳብ ጋር ያያይዘዋል። ዕብራውያን ላይ ጳውሎስ ምን ይላቸዋል እ እናንተ እስካሁን ወተት ላይ ናችሁ፣ እንዲ አጥንት መቆርጠም ሲገባችሁ ይላቸዋል። ስለዚህ በመንፈሳዊ ደረጃው ትሁት መሆኑ ወደ ብስለት ወስዶታል። ትሁቶች ወደ እድገት ይሄዳሉ ወይም ደግሞ ወደ መንፈሳዊ ጥንካሬና ብስለት ይሸጋገራሉ የሚለውን ሀሳብ ከዚህ ውስጥ ተምሬበታለሁ። እጅግ አመሰግናለሁ አቢነዘር፣ ጥሩ መብራሪያ ነበር። ከዲስኪ እንደ ማጠቃለያ የተወሰኑ ሀሳቦችን ስጠንና ባሉን ደቂቃዎች አንዳንድ ጥቂት ማጠቃለያ ሰጥተን እንዘጋለን። በጣም ጥሩ። መዝሙረ ዳዊት ምዕራፍ ሰላሳ ቁጥር አምስት አነባለሁኝ። እንደዚህ ይላል ለቁጣው ለጥቂት ጊዜ ነው ሞገሱ ግን ለህይወት ዘመን ለቅሶ ማታ ይመጣል ጠዋት ግን ደስታ ይሆናል ይላል እና እንዴት በጣም ልብ የሚያሞቅ ጥቅስ ነው አሁን በዚህ ምድር ላይ ያለን ወንድሞቼና እህቶቼ ብዙ በክርስትና ህይወት የተራመድን ያለን ይህችን ምድር በምንመለከትበት ጊዜ ልክ እንደዚህ ነው ቁጣው ለጥቂት ጊዜ ነው። ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል እና ይሄ የለቅሶ፣ ይሄ የመከራ፣ ይሄ የጦርነት፣ ይሄ የስቃይ ነገር ሁሉ ያበቃል አንድ ቀን። ይሄ በማታ የሆነው ሁሉ፣ በጨለማ የሆነው ሁሉ፣ በዚህ ምድር የሆነው ሁሉ ያልፍና ጠዋት ይሆናል። ጠዋት ሲሆን ደግሞ ደስታ ይሆናል። እግዚአብሔር የተመሰገነ ይሆን። ስለዚህ ጌታ ኢየሱስ ክርስቶስን ስንጠብቅ ስንጠብቅ ይህንን ነው የምንጠብቀው። በእውነት ከሆነ ይሄ ሁሉ እንደሚያልፍ ማወቅ አለብን። ቅድም ዳሽመረት ሲገልጽ ሳለ ሌሊት ታመን ቢሆን ሌሊት ጭንቀት ይዞን ቢሆን ይነጋ ይሆን እያል በቃ በሲቃ ነው ያችን ሌሊት ምናልፋት። ጠዋት በሚሆንበት ጊዜ፣ ብርሃን በሚሆንበት ጊዜ እፎይታ፣ እረፍት ይመጣል። ዛሬ ረጅም ሊመስለን ይችላል። መጽሐፍ ቅዱስ የእኛም ሕይወት እንደ ጤዛ ነው። እችም ዘመን ይሄ ሁሉ ሺህ ዓመት በእግዚአብሔር ፊት ጥቂት በቃ እንደ አንድ ቀን ነው የምትቆጠረው። ስለዚህ ጌታ ኢየሱስ ክርስቶስ አይዘገይም። ጥበቃችን ላይ ማማችን ላይ ሆነን እዛ ሳንናወጥ እሱ እንድንጠብቀው በተስፋ ያስፈልገናል ብዬ ነው ላጠቃለል የምወደው። እግዚአብሔር ባርክልኝ። ብኔዘር ደግሞ እዚህም ስንታየው በቅደም ተከታል እግዚአብሔር ይመስገን ስለ ሰንበት ትምህርቱ እዚህ ሀሳብ ላይ ማጠቃለይ ሀሳብ የተረዳሁትን የምሰጠው ምንድን ነው? በጠዋቱ ብርሃን የሚደሰተው የሌሊቱን ጨለማ የተጋፈጠ ነው። እና ያለዚያ ደስ የሚለን እኮ መጋፈጡን ስለምናውቀው ነው። እና መጠበቅም እንደዛው ነው። እና በመጠበቅ ጸንቶ ታግሎ ያንን ያለፈ ሰው በብርሃኑ የሚመጣውን ለማጣጣም ይችላል። ለዚህ እኮ ነው ራዕይ መጽሐፍ ላይ የበጉን መዝሙር በብርጭቆ ባህር ላይ ቆሞ ይዘምራሉ ይላል። መቶ አርባ አራት ስለዚህ ሀሳብ የትንቢት መንፈስ በደምብ ሲያስር በራራ መላእክት እንኳን ሊዘምሩት ይፈልጋሉ፣ ግን አያውቁትም። ይሄን መዝሙር ይላል አላለፉበትም። አላለፉበት ህይወታቸውን ነው ይላል 144 ሺዎቹ የሚዘምሩት። እና በመጠበቅ ህይወት ያለው ሰው በብርጭቆ ባህር ላይ ቆሞ ይዘምራል። መላእክት እንኳን የሚቀኑበትን መዝሙር ማለት ነው። ስለዚህ እንደ አቋራጭም አንጠቀም፣ እንደው ረዘመ ብለንም ትዕግስት አንጣ፣ እንደገና የሰው ይታ የሰው ወሬ አይናደን በጽናት እንጠብቅ የበጉ መዝሙር ከሚዘምሩት ጋር በብርጭቆ ባህር እንቆማለን። ያብሔር ባርክልኝ። የዘላለም አምላክ፣ የሰላም አለቃ፣ ታላቁ ንጉስ፣ ስለዚህ ውብ ጊዜ እናመሰግናለን። ተቀርቶ ከማያልቀው እንቁ ከሆነው ከጣፋጩ ማር ከሆነው ቃልህ ስላካፈልከን፣ ለህይወታችን ጠቃሚው ስለነገርከን ተመስገን እግዚአብሔሮ። ይህንን ሀሳብ ደግሞ ገዝተን ለልባችን ለህይወታችን እንድናደርገው እንድንጠቀምበት አንተ እርዳል ከወንዝ ዳር እንደተተከለች ቅጠሏም፣ እንደማያረጅ እንደማይደርቅ ባህር ዛፍ እንደዛች ለምልመን ጸንተን በቤትህ እንድንተከል አንተ እርዳ። አምላኬና መድኃኒቴ ሆይ እዚህ የተወያየነውንም ይህንን ቃልም ደግሞ በቴሌቪዥን መስኮት የሚያዳምጡትን እግዚአብሔር ሕዝቦችን አምላኬ በብዙ ነገር በመጠበቅ ውስጥ እያለፉ ሊሆን ይችላል። አንተን ግን እስከ መጨረሻው ጸንተው ተመስርተው በጽናት እንዲጠብቁ እርዳቸው። እምነታቸው እንዳይናድ ጌታ፣ ትዕግሥታቸው ትግስታቸው እንዳያልቅ አንተ እርዳቸው ጌታ። ተሻግረው ጽዮንን ይውረሱ ከነአን ይግቡ። ስለሰማህ አንተ መስገን። የቀረውን ጊዜ ተረከ በጌታ በኢየሱስ አሜን። እንግዲህ ውድ አድማጮቻችን ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በፕሮግራማችን እንደተባረካችሁ ተስፋ እናደርጋለን፣ እንደዚውም ደግሞ እምነታችን ነው። ፕሮግራሙን በመምራት አብሬያችሁ የነበርኩኝ እኔ ራሄል አደም ሲሆን፣ በሚቀጥለው ፕሮግራም እስክንገናኝ መልካም ጊዜ፣ እግዚአብሔር ይባርካችሁ።